በኢትዮጵያና ኤርትራ መካከል የመንግስት ለመንግስት ግንኙነቱ የሻከረ ቢሆንም የህዝብ ለህዝብ ግንኙነቱን ግን ማሻሻል የሚቻልባቸውን መንገዶች መጠቆም ነበር የውይይት መድረኩ ዋና ዓላማ። ውይይቱ ላይ የጥናት ጽሁፎቻቸውን ካቀረቡት መካከል የአዲስ አበባ ዩኒቨርሲቲ መምህር የነበሩትና የፖለቲካ አክቲቪስቱ ፕሮፌሰር መስፍን ወልደማርያም በኢትዮጵያና ኤርትራ መካከል አሁን ያለውን አይነት የሻከረ ግንኙነት የፈጠረው የሁለቱ ህዝቦች ስህተት ቢሆንም የዩኤስ አሜሪካ ጣልቃ ገብነትም አስተዋጽኦ ነበረው ብለዋል። ነገሮች ሁሉ የተበላሹት በራሳችን ደካማነት ነው። ነገር ግን ሌላ በጣም ወሳኝ የሆነ እውነታ አለ። ማንም ሰው ሊክድብ የማይችለው እውነታ ነው። ያ ደግሞ ደካማነታችን እንዲባባስ ያደረገችው ዩናይትድ ስቴትስ መሆኗ ነው። በውይይቱ ላይ ተገኝተው የዩኤስ አሜሪካን ፖሊሲ የተነተኑት የቀድሞ በኢትዮጵያ የዩኤስ አሜሪካ አምባሳደር ዴቪድ ሼን እንዳሉት አሁን በሁለቱ ሀገራት መካከል ሰፍኖ ያለው ውጥረት ሊረግብ የሚችለው የህዝብ ለህዝብ ግንኙነቱን ማጠናከር ሲቻል ነው። ለጊዜው በሁለቱ አገራት መካከል ያለው ጦርነትም ሰላምም ያለመኖር ሂደት መቀጠሉ አይቀርም። ለዚያም ነው አንድ ነገር መደረግ አለበት ብዬ በትኩረት ስናገር የቆየሁት። ሁለቱ ህዝቦች ማህበራትን ሊፈጥሩ ይገባል። የህግ ባለሙያዎች፣ የመምህራን፣ የስፖርት፣ የሙዚቀኞች አሊያም የባህል ነክ ማህበራት ሊሆኑ ይችላሉ። ማህበራቱ እርስ በእርስ ግንኙነቶችን እየፈጠሩ ሲሄዱ የሁለቱ ሀገራትን ግንኙነቶች ለማሻሻል የራሳቸው የሆነ ተጽዕኖ እያሳደሩ መሄዳቸው አይቀርም። ኤርትራ ለነጻነቷ ካካሄደቻቸው የትጥቅ ትግሎች ጀምሮ የነበረውን ሂደት በተለይም ከወቅቱ የደርግ መንግስት ጋር ሲደረጉ የነበሩትን ሚስጥራዊ ድርድሮች ለተወያዩ የገለጹት የቀድሞ የደርግ መንግስት ከፍተኛ ባለስልጣንና የኢትዮጵያ አምባሳደር የነበሩት ዶክተር ካሳ ከበደ እንዳሉት ሁለቱ ሀገራት መንግስት ለመንግስትም ይሁን ህዝብ ለህዝብ ግንኙነት ለማሻሻል የታሪክ ቁርሾዎችን በማስወገድ በመከባበር ላይ ሊመሰረቱ ይገባል ብለዋል። የኢትዮጵያና የኤርትራ ህዝቦችና መንግስቶች ያለፈውን የቁርሾ ታሪክ ለታሪክ ተመራማሪዎች ትተው ለመልካም ጉርብትና፣ ለሰላም፣ ለጋራ ብልጽግናና ለአካባቢያቸው መረጋጋት ለመፍጠር ከማናቸውም የበለጠ ቅድሚያ መስጠት ይገባቸዋል። በውይይት መድረኩ ላይ ሲሳተፉ ያገኘኋቸው ወይዘሮ ሉሊት መስፍን በሰብአዊ መብቶች መከበር ዙሪያ ላይ ይሰራሉ። በሁለቱ ህዝቦች መካከል መቀራረቦችን ለመፍጠር በቅድሚያ ውጭ ያሉት የሁለቱም ሀገራት ዜጎች ቅን ልቦና ሊኖራቸው ይገባል ይላሉ። إثيوبيا هي أفريقيا كند ريجيونال هو لا يترنوش ميتاجم أي مثلاً يم نسمم فلبو توم أي لا ከውይይት መድረኩ ኤርትራዊ ተሳታፊዎች መካከል አቶ ዮሐንስ ክፍሌ የተባሉት ግለሰብ እንደሚሉት ደግሞ የኢትዮጵያና ኤርትራ ሕዝቦችን ለወደፊቱ ሊያቀራርቡ የሚችሉት ግልጽ ውይይቶች ብቻ ናቸው። ኢትዮጵያኖችም ሆነ ኤርትራውያኖች ሁሉን ነገር በሚገነዘቡበት ሰዓት ይሄ ጥፋት ለሁለታችን እንደማይበጀን ና አንድ ቀን ሁላችን አብረን መስራት እንዳለብን ለሰላም ና ለሕዝቦቻችን ይሄ መድረክ ብቻ ነው እዛ ሊያደርስን የሚችል የውይይት መድረኩን ያዘጋጀው ቪዥን ኢትዮጵያ የተባለው ድርጅት አላማዬ ናቸው ከሚላቸው ተግባራት መካከል የኢትዮጵያ ጥቅም ላይ የሚያተኩሩ ፖሊሲዎችን በምሁራን ማስጠናትና ማስተንተን አንዱ እንደሆነ የገለጹት የድርጅቱ አባል ዶክተር አሰገድ ወርቅ አለማው የኢትዮጵያም ሆነ የኤርትራ መንግስታትን ወክለው ፖሊሲያቸውን ሊተነትኑ የሚችሉ ግለሰቦች በውይይት መድረኩ ላይ አለመሳተፋቸውን እንደ ጉድለት ገልጸዋል። በቀጣይ በሚኖሩ የውይይት መድረኮች የገ የገዢው ፓርቲ ፖሊሲ ተንታኞችን ለማሳተፍ ጥረት እንደሚያደርጉም ተናግረዋል። ለዶች ቬሌ ለተጠናቀረው ዘገባ ናትናኤል ወልዴነኝ ከዋሽንግተን ዲሲ